በጣም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። እንደምን አመሻችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። አብታው ስዩም ሳስተናግዳችሁ አመሻለሁ። ኤልያስ አስማረ ደግሞ የድምፅና ምስል ቅንብሩን ሲከውን አብሮን ይቆያል። የዛሬ ምሽት ዘጊያ ላይ ጊዜ የሚወስደው ውይይት ነው። የውይይቱን ርዕስና በውይይታችን ላይ የሚሳተፉ እንግዶችን መለስ ብዬ አስተዋውቃችኋለሁ። ሕፃናትና ታዳጊ ወጣቶችን በለጋ ዕድሜያቸው ከንባብ ባህል ጋር ማስተዋወቅ ለማኅበረሰብ የሚተርፍ ጠቀሜታ እንዳለው የተለያዩ ጥናቶች ያሳያሉ። የተረዱ ሀገራት በሕጻናት መጻሕፍት ህትመትና ስርጭት ላይ ቀላል የማይባል ርብርብ እያደረጉ ይገኛሉ። ለመሆኑ ኢትዮጵያ ውስጥ ያለው የሕፃናት መጽሐፍ አቅርቦት ምን ይመስላል? ሕፃናትን ከንባብ ባህል ጋር ለማስተዋወቅስ ምን መደረግ አለበት? በእንዲና ተያያዥ ጉዳዮች ላይ የምሽቱ ውይይታችን ያተኩራል። በዚህ ጉዳይ ሀሳባቸው እንዲሰጡኝ ከጋበዝኳቸው መካከል አንደኛ ወይዘሮ ጽዮን ኪሮስ ናት። ወይዘሮ ጽዮን የሚዳቀው አሳታሚዎች የተሰኘ በህጻናት መጽሐፍት ላይ ለህጻናት የሚሆኑ ታሪኮችና አጋዥ መጽሐፍትን በተለያዩ የኢትዮጵያ ቋንቋዎች የሚያቀርብ ድርጅት መስራችና ዋና ስራ አስኪያጅ ናት። ወይዘሮ ጽዮን እንኳን ወደ ውይይታችን በሰላም መጣሽ። ሌላኛው እንግዳችን አቶ ብሩክ ታደሰ ነው። አቶ ብሩክ ታደሰ በተለያዩ የህጻናት መጽሐፍት ዝግጅትና አርትዖት ላይ የተሳተፈ በአሁኑ ጊዜ በሚዳቋ አሳታሚ ድርጅት ውስጥ በምክትል ኃላፊነት የሚሰራ ባለሙያ ነው። አቶ ብሩክ የውይይታችን አካል ስለሆን በእጅጉ ደስ ብሎናል። እንኳን ደህና መጣ። አመሰግናለሁ። ታሙ ከወይዘሮ ጽዮን ልጀምር። በአንድ ወቅት በነበረን ቆይታ የኢትዮጵያ ህጻናት ከሀገራቸው ባህል ጋር የሚያስተዋውቅ ሀገር በቀል መጽሐፍ አናሳ መሆኑ ወደ ህጻናት ህትመት እንደገፋፋሽ ነግረሽን ነበረ። አንቺ ይታ ኢትዮጵያ ውስጥ አሁን ያለው የህጻናት መጽሐፍ ስርጭትና ህትመት በምን ደረጃ ላይ ይገኛል? ከቀደመው ጋር ስታነጻጽሪው እንዴት ይገለጻል እ አንቺም በሳለፍሻቸው አመታት ካየሻቸው ነገሮች ጋር አነጻጽረሽ አሁን ያለበትን ደረጃ በተወሰነ መንገድ አስቃኝን። ያለፉ ጊዜ ከተነጋገርንበት ጀምሮ እስካሁን ጊዜ ለውጧል ማለት አሁንም የፐብሊሸሮች ማለፍ አለ ከተባዎች አገሪቱ ውስጥ ባለ ያን ያለ ፕሮግሬስ አለ ማለት በጣም በሚከብድ እንዳልኩ ላለፈው ጊዜዎች ከነበ፣ ዛሬ ላይ ግን አገር ውስጥ ያሉት ፐብሊሸሮች ልጆች ላይ የሚያተክሩት ልጆች ብለን ስናስብ ከዜሮ አመት ከአስራ ስምንት አመት ብለን ብናየ እንደ ሀያ ቢደርሱ ነው እሱም ከደረሱ ነው። ያሰሩት መጽሐፎችም እነዚህ የሚያሳትሟቸው መጽሐፎችም በቂ አደሉ An den an haben die የተሻለ አለንዶ ወደ አስራ አራት አስራ አምስት አስራ ስድስት ይሄድ ስንሄድ ሁሉ በጣት የለም ማለት ይቻላል። ያለማለት በጣም አመሰግናለሁ አቶ ብሩክ። ወደ አንተ ልምጣ። ከመቶ ሚሊዮን ህዝብ በላይ ባለባት ሀገር አሁንም ድረስ የህጻናት መጽሐፍ አሳታሚዎችና ስርጭት አናሳ የሚባል እንደሆነ በተለያየ መንገድ ተገልጿል። በግል እይታ የመሰል መጽሐፍት ስርጭትና ህትመት ያነሰበት ምክንያት ምንድን ነው? በዚህ ዘርፍ ውስጥ ተሳታፊ የሆኑ ተቋማትና ድርጅቶችስ ያለባቸው ተግዳሮት ምንድን ነው? በስፋት እንዳይንቀሳቀሱ የሚያደርጓቸው ጉዳዮች ምንድን ናቸው ብለህ ታስባለህ? አመሰግናለሁ ሀብታሙ። ያው ችግሮቹ እንግዲህ ዘርፈ ብዙ ናቸው። ከትንሹ ብንጀምር ለምሳሌ ወደዚህ ብዙ አሳታሚዎች ወደዚህ ስራ የሚገፋፋ ነገሮች አለመኖር አንደኛው ትልቁ ነው ብዬ አስባለሁ። ያሉትንም ራሱ ከዚህ ከህትመት ስራ የሚወጡበት ነገር ነው ያለው። ለምሳሌ የዋጋ ከፍተኛ የህትመት መጨመር አለ። በሀገሪቷ ውስጥ ያለው ራሱ ይሄ የንባብ ባህል በጣም አነስተኛ መሆኑ በዚህ መቶ ሚሊዮን ህዝብ ባለበት ውስጥ ምን ያህል ወላጆች በንባብ ባህል አድገዋል፣ በንባብ ልምድ ውስጥ አልፈዋል ብለህ ስታይ እና የመጀመሪያ ብለን የምናስበው ልጆች የመጀመሪያ መምህሮቻቸው ብለን የምናስበው ቤተሰብ ነው። አብዛኛውን ወላጆችን ስታይ ደግሞ ምን ያህሉ ተምሯል ብለህ ስታይ ይሄ ነገር መጽሐፍን ስራ ላይ የተሰማሩትን ራሱ ተስፋ የሚያስቆርጥ ነገር ነው ያለው። ለምሳሌ እነኚህ የፐብሊሸሮች ሁለት ሺህ ህትመቶችን ራሱ ለመጨረስ ምን ያህል አመት ይፈጅባቸዋል? ወላጆችስ ምን ያህል ለልጆቻቸው መጽሐፍን ይገዛሉ የሚሉትን ነገሮች ስታይም ተስፋ አስቆራጭ ነገሮች አሉ። ሌላ የንባብ ፔሬድ በሌለበት የንባብ ክፍለ ጊዜ በሌለበት ትምህርት ቤቶች ውስጥ በምንታይ ጊዜ የንባብ የሚባል ፕሮግራም ራሱ የለም። አብዛኞቹ ጋር ማለት ነው። ይሄ የስርዓተ ትምህርቱ ራሱ ስታየው ምንም ንባብን እንደ ስራ የሚወስድ ነገር አይደለም፣ ፈተን ተፈትነ ከማለፍ ውጪ እንደ ልምድ ሁል ጊዜ ዴይ ቱ ዴይ የልጆች የሚሄዱበት ነገሮችን አያበረታታም። ኦልት የለም ማለት እንችላለን። እነዚህ ችግሮች አሉ። በጣም ብዙ ማንሳት እንችላለን። ላይብራሪዎች ራሱ በመጽሐፍት አለመሞላት ሌላኛው ችግር ነው። ለምሳሌ አብሮት ቤተ መጽሐፍትን የማየት እድል ገጥሞኝ ነበረ እና የልጆች ሴክሽን ሼልፉን አይቼዋለሁ። በጣም ያምራል ቤቱ። የልጆቹን ሴክሽን በምናይበት ጊዜ በውጪ መጽሐፍቶች ነው የተሞላ። ሙሉ የአማርኛ ሳይት ወይም አገር ውስጥ የፕሮዲስ የተደረጉትን ስናይ ኦልሞስት የለም። ሼልፏ እራሱ ባዶ ነች። ይሄ ኬትም ሊያመጣ አይችልም። ያ ላይብራሪ ኬትም ሊያመጣ አይችልም። በጣም አመሰግናለሁ አቶ ብሩክ። ወደ ወይዘሮ ጽዮን ልመለስ። እንግዲህ ዘመኑ የተለያዩ የቴክኖሎጂ ውጤቶች የበዙበት ነው። በስልክና በቴሌቪዥን አውታርም ልጆችን ማስተማር ይቻላል የሚባል ነገር አለ። መጽሐፍትን፣ የንባብ ባህል ለሕፃናት ማስለምት ምን ይጠቅማል የሚል ጥያቄ ያላቸው ወላጆች ሊኖሩ ይችላሉ። አንቺም ለወላጅ እንዲሁም እንዳሳታሚ እነዚህ ነገሮችን አይተሽ ሊሆን ይችላል። መጽሐፍት ከልጆቹ ሊርቁ የማይገባበት ምክንያት ምንድን ነው? ከዲጂታሉ ዓለም ከቴክኖሎጂ ባልተናነሰ ለመጽሐፍ ትኩረት መሰጠት ይገባል የሚባልበት ምክንያቱ ምንድን ነው ብለሽ ታስቢያለሽ? ለምን? ትልቁ ራስን ማስተማር ነው። መጽሐፍ ማንበብ እና መረዳት ችልች እድሜ ልኩን ማለት ፍላጎት የማወቅ ፍላጎት የሚኖረው ልጅ ነው የሚሆነው ማለት ነው አይደል? አሁን አንድ ልጅ አንብቦ የሚረዳ ከሆነ አስራ ስምንት አመት ሆኖ ግራጁዌት አልቶ ከወጣ ሞዲ ብዙም ኮሌጅም ጨርሶ መማርን አያቆመም። ምንም አርቴክት ማታ ገብቶ አንብቦ ራሱ ማስተማር ይችላል። በተለይ እንደኛ አይነት አገር ትምህርት ኤክስፐንሲቭ በሆነበት እና በሌለበት አገሮች በጣም ኢምፖርታንት ነው። ራስን በራስ ማስተማር ሳይቲን ትልቁ ነገር ወላጆች ማየት ያለባቸው ለልጆቻቸው ማንበብን ማስተማር ማለት እውቀትን የሚጓጉ ሰዎች እንዲሆኑ ማድረግ ነው። በጣም አመሰግናለሁ አቶ ብሩክ ወደ ጣምታ ለመለስና እንግዲህ ተቋማችሁ በተለያዩ ጊዜያት የኢትዮጵያ የንባብ ባህልን ለማሳደግ መደረግ ስላለባቸው ነገሮች ለማስገንዘብ ዘመቻዎችን ከውኖ ነበረ። ከዘመቻዎቹ ያገኛችሁት ግብረ መልስ ምን ይመስላል? በእርግጥ ኢትዮጵያ ውስጥ ያለው የገበያ ሁኔታስ የዘርፉን ዕድሜ ለማራዘም በመነቃቃት ላይ ነው ማለት እንችላለን። ከወላጆች፣ ከተማሪዎች፣ ከሕፃናት በአጠቃላይ ያገኛችሁት ምላሽ ምን ይመስላል በዚህ ዘመቻ ወቅት? ከመጨረሻው ልጀምርልህ እና ያየናቸው ነገሮች አሉ። ለምሳሌ እኛ አንዳንድ የኤግዚቢሽኖች ላይ እንሳተፋለን እና እዛ ላይ ስንሳተፍ የምናያቸው ነገሮች ምንድን ነው? ከቤተሰብ ጀምሮ መጽሐፍትን የመግዛት ባህል በጣም አናሳ ነው። ለምሳሌ እኛ የምንሸጣቸው መጽሐፎች ጥራታቸውን የጠበቁ ናቸው። በሀገራችን ውስጥ ካሉት ውስጥ ጥሩ መጽሐፍቶችን ነው የምንሰራው እና የምንሸጠው ዋጋ ደግሞ በጣም ርካሽ ነው። ሰላሳ ብር ነው የምንሸጠው እና ነገር ግን አንዳንድ ወላጆች ጋር የምናያቸው ችግሮች ምንድን ናቸው? ስክሬምን ሄዶ ቢገዛ በሀምሳ ብር ይመርጣል። አንዱ እነኚህ ያየናቸው ነገሮች ናቸው። ልጆች ግን ፍላጎት ያላቸው ልጆች እንዳሉ ሆኖ ቤተሰቦችም ጥሩ ፍላጎት ያላቸው አሉ። ግን አበረታች አይደለም ማለት የሚቀረን ብዙ ነገሮች ይኖራሉ። ያ ከብዙ ድርጅቶችም መንግስትም ብዙ ተቋማቶችም ኢንቮልቭ ማድረግ አለባቸው። እዚህ ላይ ሌላኛው እኛ ዘመቻ ያደረግንባቸው ፔሬዶች አሉ ዘመቻውን ስናደርግ ወይም እንዲህ ጥናቶችን ስናካሄድ ያየናቸው ከ ቤተሰብ ትልቅ ተጽዕኖ እንዳለው እናስባለን። ነገር ግን ከነሱ ውጪም ራሱ ያየነው ትልቅ ለውጦች አሉ። ልጆች በፍላጎታቸውና በሚፈልጓቸውና በእድሜያቸው የተዘጋጁ መጽሐፎች ቢዘጋጅላቸው ፍላጎታቸውን ማምጣት ይቻላል። የማንበብ ባህላቸውን በጣም ማሳደግ እንችላለን ብለን እናምናለን። ልጆች እንደ ልምድ አድርገውታል። እኛ አሁን የሞከርናቸው ድርጅቶች ላይ ያየነው ነገር ምንድን ነው? ጠዋት ላይ ሰዓት ነበራቸው። ሁለት ሰዓት ላይ ይገባሉ። የማንበብ ጊዜ ተሰጥቷቸው እነህ ልጆች ነግ ከወላጅ ውጭ ያሉ ጎዳና ላይ የነበሩ ልጆች ናቸው ቤተሰብ ክትትል የሌላቸው ልጆች ነገር ግን በሌቭላቸው ስላዘጋጀን በእድሜያቸው ያዘጋጀንላቸው ስለነበረ ጠዋት ላይ ሁለት ሰዓት ላይ የማንበቢያ ጊዜ ሰጠናቸው። በጣም ፈልገው እንደ ልምድ አድርገውት ለውጦችን አምጥተዋል። በስድስት ወር ውስጥ ማንበብን የቻሉበትን መንገዶችን አይተናል። ስለዚህ በፍላጎታቸው ካዘጋጀንላቸው ለውጥን ማምጣት እንችላለን ብለን እናስባለን። መልካም ወይዘሮ ጽዮን ማከል የምትፈልጊ ነገር ያለ ይመስለኛል። አይ ቲንክ የጨምር እና እዚህ ላይ አይ ቲንክ ጎት ላይ የሚጨምረው ነገር አለ አይ ቲንክ ወላጆችን አሳምኖ ሰላሳ መጽሐፍ ላይ እንዲያወጡ ማድረግ በጣም ከባድ ነገር ነው። ምክንያቱም ወላጆች ኮምፒቲንግ የሆነ ሌላ ፍላጎቶች አሉ ቤት ውስጥ መግዛት ያለባቸው። አይ ቲንክ ግን ወላጆች መጠየቅ ያለባቸው ምንድን ነው ልጆቻቸውን ትምህርት ቤት ያስገቡ። ትምህርት ቤት ሲመርጡ መምረጥ ያለባቸው የላይበሪ ይዘቱን ነው። ምን ያህል መጽሐፍ አሉ ትምህርት ቤት የሬዲንግ ፕሮግራም አላቸው። ወ ሰላሳ ደ አንድ መጽሐፍ ምናልባት አንድ ቀን ሊያልቅባቸው ይችላል። ወንዝ አያደርግ እንደ ሊያስ ይችላለ ግን ላይበሪ ውስጥ ካለ ብዙ መጽሐፍ ልጆቻቸው ማንበብ ይችላሉ። አወይ እነሱ መሆን ያለበት ትምህርት ቤቶቹ ሬዲንግ ፕሮግራሞች እንዲኖራቸው፣ ላይበሪዎቻቸው መጽሐፍ እንድሞሉ ሚለው ፑሽ መለጠ ሪዛልት የሚያመጣ ይመስለኛል ለ በጣም አመሰግናለሁ። ሙላ ያየነው አሁን እንትኑ ላይ ኢንት ንቲ ላይ ብዙ ተገዳ እንደገና ልጨምርበትና ያለው ፕሮግራም ላይ ያየነው ምድ ይሄ ነው። ልጆቹ ወላጆቻቸው መጽሐፍ አይገዙላቸውም። ወላጆቻቸው አንብቡ አይሏቸውም፣ ወይም ሰንባብቅም አያውላቸው። እነዚህ ልጆች ግን እንዲያነቡ አገዝ ናቸው። ማንበብ እንዲችሉ አስተማሪ ናቸው፣ መጽሐፍ ናቸው። ማንበብ ጀምሩ፣ ማንበብ ወድሩ። በጣም ስንትን ነው። በጣም አመሰግናለሁ። ወይዘሮ ጽዮን እንግዲህ ሁለታችሁም አቶ ብሩክም ወይዘሮ ጽዮንም የንባብ ባህል በተለይ በህጻናት ዘንድ በማስለመድ ረገድ ያሉ ፈተናዎችን በህትመትና በስርጭቱ ወቅት ያሉ ፈተናዎችንና የሚገጥሙ ችግሮችን ቀደም ብላችሁ በዝርዝርና በጥልቀት አብራርታችሁልናል። ወደ ቀጣዩና ወደ ዋናው ጥያቄ የሚሆነው ሁኔታውን ሊሻሻል የመጽሐፍቱ ህትመትና ስርጭት ካሁኑ በተሻለ መንገድ እንዲያድግ ኢትዮጵያ ከህዝብ ቁጥሯ ከአሏት ህጻናት ልጆች ቁጥር አንጻር በቂ የሚባል የመጽሐፍት እደላ ላይ እንድደርስ ምን መደረግ አለበት የሚለው ነው የሚሆነው ቀጣዩ ጥያቄያችን። ወይዘሮ ጽሆን በዚህ ጉዳይ ላይ ምንት ያለሽ?

ያነበቡት መጽሐፍ ትራክተውን ለማናቸው፣ ሴቲንግ የት ነው መቼቱ ፕሮቱ ምንድን ነው የሚለውን አንደርስታንድ እንዲያደርጉ። አንደርስታንድ ታደረጉ ደግሞ ኮኔክሽን መጽሐፍ የለም። ይሄ መጽሐፍ ከራሳቸው ጋር ምንድን ነው የሚያገናኘው? አንድ መጽሐፍ ከሌላ መጽሐፍ ጋር ምን ያገናኘዋል? ከዓለም ራሳ የሚለውን የለም። ይሄ በጥልቀት ማሰብን እንዲህ ማዋደግ የሚሰራው መጽሐፍ ነው። ሀኪም አስፋለት መጽሐፍ አለው ቴክስቡክ አለ። ፕላናችን የምትበጠ ግን በየሴቱ ሄደን ስድስተኛ ክፍል ሲደርስ አንድ ልጅ ስድስት መቶ ፔጅ መጽሐፍ አንብቦ ሪቪ መጽሐፍ እንድችል ነበር። ትንሽ የሽያጩ ገንዘብ ስላላገኘን በስኖት አንድ ላይ እስካሁን አለን እንጂ ፕላን ውሱን ነው። እኛ ብቻ ደግሞ ሞለበት ይህ የሚጠራው ሌሎችን ፐብሊሸሮች የመጻፍ አለባቸው። ትምህርት ቤቶች መርጠው ክፍሎ ይሻለናል ወይስ የሃይማኖት ወዳንሽ መጽሐፍ ይሻለናል ብለው መርጠው ይህን ፕሮግራም ቢጀምሩ እኛ ብቻ ለምንጠቀመው ሚዳቁ ብቻ ለምንጠቀመው ሁሉም ተብሻት ይጠቀማል። ምክንያቱም ሰፊ መተር ሪደርስ ሁሉ ይሰራሉ ማለት ነው። አይ ቲንክ ትልቁ መደረግ ያለበት መንግስት ሪዲንግ ፕሮግራም መጽሀፍ ቤቶች እንደ ኪያዊት ለን መግባት አለበት። እሱ እስካልገባ ድረስ ሪድ የመጽሀፍ ካልቸር የሚሆን እድሉ በጣም ትንሽ ነው። በጣም አመሰግናለሁ ወይዘሮ ጽዮን። አቶ ብሩክ በዚህ ጉዳይ ላይ አንተ የምታክለው ጉዳይ ወይም ሀሳብ ካለ እሱ ይመስላል ብዙን ወይዘሮ ጽዮን ብለዋለች። ዋናው አሁንም ምን አስረግጬ ምናገር የምፈልገው ይሄ የስርዓተ ትምህርታችን በጣም መስተካከል እና መሰራት አለበት። ብዙ ባለሙያዎች እዚህ ላይ መሳተፍ መቻል አለባቸው የሚል ጠንከር ያለ መልእክት ነው ያለኝ። ሌሎች በዚህ በህትመቱ ላይ ያሉ ፐብሊሸሮች ወደዚህ እንዳይገቡ የሚያደርጋቸው ያሉትንም እራሱ የሚያንገዳግደው ነገር መስተካከል ይኖርበታል ብዬ አስባለሁ። ለምን ይሄ የህልውና ጉዳይ ነው። ማለት ልጆች ላይ ካልሰራን ወደ ሀያ ሚሊዮን ህጻናቶች አሉ ብለን ነው የምናስበው በሀገራችን ውስጥ ተማሪዎች እና እነኚህ አደጋ ውስጥ ነው የሚወድቁት። የነገ ሀገር ተረካሪዎችም ችግር ውስጥ ናቸው። ሌላኛው ከተነበ የንባብ ባህሉ እንዲያድግ ከተፈለገ አንድ የህትመት ስራው አዋጭ መሆኑ መቻል አለበት። ይሄ ትልቁ ነገር ነው። ክለቦች መዘጋጀት መቻለ የቡክ ክለቦች፣ የመጽሐፍ ክለቦች፣ ውይይቶች፣ ኤግዚቢሽኖች፣ ፌሮች እነዚህ ነገሮች ለምሳሌ አንድ ወላጅ መጻሕፍቶችን የት እንደሚያገኝ ራሱ ግልጽ አይደለም በሀገራችን ውስጥ ማለት ነው። የልጆችን መጽሐፍ የት ነው የሚያገኘው? እነኚህ ነገሮች ራሱ መስተካከል መቻል አለባቸው። ላይብራሪዎች መስፋት መቻል አለባቸው። የቦታው እነሱ ሁሉ ይህን ነገር እንደ መፍትሄ ብለን እናስባለን። እጅግ በጣም አመሰግናለሁ ወይዘሮ ጽዮን ኪሮስ እና አቶ ብሩክ ታደሰ የህጻናት መጽሀፍትን ህትመትና ስርጭት ዘርፍ ለማሳደግ ብሎም የህጻናት የንባብ ባህልን ለማሳደግ ምን መደረግ አለበት በሚለው ርዕሰ ጉዳይ ላይ ጠቃሚ ሀሳቦቻችሁን ስላጋራችሁን በእጅጉ አመሰግናለሁ። ጉዳዩ ሰፊና ተከታታይ ውይይት የሚፈልግ እንደሆነ እናውቃለን። በሌላ ጊዜም ጋብዝናችሁ ተጨማሪ ሀሳቦቻችሁን እንደምናስደምጥ ቃል እንገባለን። ለአሁኑ ግን ለነበረን ቆይታ በእጅጉ አመስጋኝ ነኝ። መልካም ምሽት ይሁንላችሁ። ጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ የሚያተኩር ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን፣ ተመልካቾቻችን፣ ቀጣዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ ተጠቅሷል ዋሊያዎቹ የአፍሪካ ዋንጫ የማጣሪያ ጨዋታቸውን በሽንፈት ጀምረዋል። ትናንት ከማላዊ አቻው ጋር የአፍሪካ ዋንጫ የምድብ ማጣሪያ የመጀመሪያ ጨዋታውን በሊሎንጎ ያደረገው የኢትዮጵያ ብሔራዊ ቡድን ሁለት ለአንድ ተሸንፏል። የጨዋታው ሶስቱም ጎሎች በፍጹም ቅጣት ምት ነው የተቆጠሩት። የማላዊ ብሔራዊ ቡድን ድል ያደረገባቸውን ሁለቱን ጎሎች ያስቆጠረው በጨዋታው የመጀመሪያ አጋማሽ የዋሊያዎቹ ተከላካዮች በግብ ክልል ውስጥ የሰሯቸውን ጥፋቶች ተከትሎ ባገኛቸው የፍጹም ቅጣት ምቶች ነው ዋሊያዎቹ ከእረፍት በፊት በፊት በፈጠሯቸው ጥቂት የግብ እድሎች መጠቀም ሳይችሉ ሁለት ለዜሮ እየተመሩ ወደ መልበሻ ክፍል አምርተዋል። ከረፍት መልስ ዋሊያዎቹ ተጭነው በመጫወት ግብ ለማስቆጠር ያደረጉት ሙከራ በ68ኛው ደቂቃ ላይ ባገኙት የፍጹም ቅጣት ምት ተሳክቶላቸው በአቡበከር አማካኝነት ግብ ቢያስቆጥሩም በተቀሩት ደቂቃዎች ግን ተጨማሪ ግብ ማግባት አልቻሉም። ጨዋታውም በዚሁ ውጤት ሁለት ለአንድ ተጠናቋል። የኢትዮጵያ ብሔራዊ ቡድን ቀጣይ የማጣሪያ ጨዋታውን የፊታችን ሐሙስ ሰኔ ሁለት እዚያው ማላዊ ላይ ከግብጽ ጋር የሚያደርግ ይሆናል። በሌላ የኢትዮጵያ እግር ኳስ ዜና በሴቶች የሴካፋ ዋንጫ ላይ በመሳተፍ ላይ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን በመጀመሪያው ጨዋታ ሲያሸንፍ በሁለተኛው ደግሞ አቻ ወጥቷል። በኡጋንዳ አስተናጋጅነት በመካሄድ ላይ በሚገኘው የሴቶች የሴካፋ ዋንጫ ውድድር ሐሙስ ዕለት የውድድሩን የመጀመሪያ ጨዋታውን ከዛንዚባር ጋር ያደረገው የኢትዮጵያ ሴቶች ብሔራዊ ቡድን የዛንዚባራቸውን አምስት ለዜሮ በሆነ ሰፊ ውጤት አሸንፏል። ገና በመጀመሪያው ደቂቃ አረጋሽ ካልሳ ግብ ማስቆጠር በጀመረችበት በዚህ ጨዋታ ሎዛ በራና ቅድስት ዘለቀ ደግሞ ሁለት ሁለት ግቦችን አስቆጥረው ጨዋታው በኢትዮጵያ አምስት ለዜሮ አሸናፊነት ተጠናቋል። ሁለተኛ የምድብ ጨዋታዋን ደግሞ ቅዳሜ ዕለት ከታንዛኒያ ጋር ያደረገችው ኢትዮጵያ ሁለት ለሁለት በሆነ የአቻ ውጤት ተለያይታለች። ውድድሩ በሁለት ምድብ ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ በሁለተኛው ምድብ ከታንዛኒያ፣ ዛንዚባርና ደቡብ ሱዳን ጋር ተመድባለች። በመጀመሪያው ምድብ ደግሞ ኡጋንዳ፣ ቡሩንዲ፣ ሩዋንዳና ጅቡቲ ይገኛሉ። ምንም እንኳን ሀገሪቱ በጦርነት ውስጥ ብትሆንም የዩክሬን የሀገር ውስጥ እግር ኳስ ውድድሮች በነሐሴ ወር ይጀመራሉ ተብሏል። ፕሬዚደንት ቮሎዲሚር ዘለንስኪ ይሁኝታ መስጠታቸውን ተከትሎ የዩክሬን የሀገር ውስጥ እግር ኳስ ውድድር በነሐሴ ወር እንዲቀጥል ተወስኗል። በየካቲት ወር ከሩሲያ ጋር በተፈጠረው ጦርነት ምክንያት የዩክሬን ፕሪሚየር ሊግ ውድድር ከሚያዚያ ወር ጀምሮ ተቋርጦ ነው የቆየው። አሁን ታዲያ የክረምቱ የረፍት ጊዜ ቀርቶ ሊጉ እንዲቀጥል የሀገሪቱ መንግስት መወሰኑ ታውቋል። ከፕሬዚደንት ዘለንስኪ ጋር መነጋገራቸውን የገለጹት የዩክሬን እግር ኳስ ማህበር ፕሬዝደንት አንድሪ ፓቬልኮ የሀገሪቱ መሪ እግር ኳስ በቀጠለው ግጭት ውስጥ ሞራልን በማጎልበት ረገድ ትልቅ ሚና መጫወት እንደሚችል ተስማምተዋል ስለማለታቸው አሶሼትድ ፕሬስ ዘግቧል። እግር ኳስ ትኩረትን በአንድ ነገር ላይ ብቻ ላለማድረግ ምን ያህል አስፈላጊ እንደሆነ ከፕሬዝደንታችን ቮሎዲሚር ዘለንስኪ ጋር ተነጋግረናል ሲሉ ፓቬልኮ ተናግረዋል። በአሁኑ ወቅት ከህፃናት ጀምሮ እስከ አዛውንት ድረስ ሁሉም ሰው በጦርነቱ ላይ ትኩረቱን አድርጓል ያሉት ፓቬልኮ በየቀኑ ስለ ሞትና ስለ ጦርነቱ ተጽዕኖ መረጃ ይደርሳቸዋል ሲሉም አክለዋል። በመሆኑም ሰዎች ከዚህ ስሜት ወጥተው ስለ ወደፊቱ ጊዜ እንዲያስቡ ለመርዳት እግር ኳስ በጣም ትልቅ ኃይል እንዳለው መነጋገራችንና በዚህም ምክንያት ሊጉ እንዲጀመር ከስምምነት መደረሱን ያብራሩት ፓቬልኮ በሁሉም ደረጃ የሚገኙ የወንዶችና የሴቶች እግር ኳስ ውድድሮች በውሳኔው መሰረት ከነሐሴ ጀምሮ መካሄዳቸውን እንደሚቀጥሉ ያላቸውን ተስፋም ገልጸዋል። የአውሮፓ እግር ኳስ ማህበራት ህብረት በፓሪሱ የሻምፒየንስ ሊግ ፍጻሜ ለተከሰተው ትርምስ ደጋፊዎችን ይቅርታ ጠየቀ። በፓሪስ ከተካሄደው የሻምፒየንስ ሊግ ፍጻሜ በፊትና በኋላ ከተከሰቱት አለመረጋጋቶች ጋር በተያያዘ ምንም አይነት ነቀፋ ለመቀበል ፈቃደኛ ካልሆኑት የፈረንሳይ ባለስልጣናት በተቃራኒ የአውሮፓ እግር ኳስ ማህበራት ህብት ደጋፊዎችን ይቅርታ ጠይቋል። ህብረቱ የተፈጠረውን ችግር በገለልተኛ አካል በማጣራት ክስተቱንና ግኝቶቹን ይፋ እንደሚያደርግም አስታውቋል። በጨዋታው ላይ ደጋፊዎችን ጨምሮ ለሚደረገው ምርመራ አግባብነት ያላቸው አካላት ምስክርነታቸውን በኢሜል አድራሻ ወይም በኦንላይን ላይ በሚቀርብ መጠይቅ ማቅረብ እንደሚችሉ ዩኤፍኤ አመልክቷል። ከሊቨርፑልና ና ሪያል ማድሪድ የፍጻሜ ጨዋታ በፊት በሺዎች የሚቆጠሩ የሊቨርፑል ደጋፊዎች ከፖሊስ አምልጠው ወደ ስታዲየም ለመግባት ሲሞክሩ የታዩ ሲሆን፣ ፖሊስም እነዚህኑ ደጋፊዎች በአስለቃሽ ጭስ ለመበተን ሙከራ አድርጓል። የአውሮፓ እግር ኳስ ማህበራት ህብረት ከዚህ ቀደም በሰጠው መግለጫ ለችግሩ መፈጠር ምክንያቱ የሊቨርፑል ደጋፊ ኃላፊዎች ዘግይተው መምጣታቸው እንደሆነ ገልጾ ነበር። የፈረንሳይ መንግስት ደግሞ በምክንያትነት ያቀረበው የሊቨርፑል ደጋፊዎች ይዘውት ቀርበዋል ያለውን ሀሰተኛ የስታዲየም መግቢያ ትኬት ነው። ይሁን እንጂ ደጋፊዎቹ ሁለቱንም ውንጀላዎች አይቀበሉም። በመጨረሻም በፈረንሳይ ኦፕን የወንዶች የፍጻሜ ጨዋታ ናዳል ሩድን በማሸነፍ 14ተኛ የሮላንድ ጋሮስ ዋንጫውን አነሳ። ስፔናዊው ራፋኤል ናዳል የኖርዌውን ካስፐር ሩድን አሸንፎ 14ተኛ የፍሬንች ኦፕን ዋንጫውን በማንሳት ክብረ ወሰን ይዟል። የ36 ዓመቱ ናዳል 6ለ3 6ለ3 6 ለ0 በሆነ ውጤት ነው ጨዋታውን ያሸነፈው። በግራንድ ስላም የወንዶች ነጠላ ውድድር ያሸነፈውን የዋንጫ ብዛትም ወደ 22 አድርሷል። ሮላንድ ጋሮስን በመባል የሚታወቀው የፈረንሳይ ኦፕን ንጉስ የሆነው ይህ የሜዳ ቴኒስ ተጫዋች በፓሪስ ካደረጋቸው 115 ጨዋታዎች 112ቱን አሸንፏል። ናዳል ከከፍተኛ የእግር ጉዳት በኋላ ይህን ድል ማስመዝገቡ ሌላኛው ስኬቱ እንደሆነ እየተነገረለት ይገኛል። ከ14ተኛ የፍሬንች ኦፕን ድሉ በኋላ በሰጠው አስተያየት፣ ወደፊት ምን እንደሚሆን አላውቅም፣ ነገር ግን ጨዋታዬን ለመቀጠል እታገላለሁ ብሏል። በዛሬ ምርጥ ናቸው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲና መሰረ ወደ መጨረሻው ዘገባ እንሻገር። በጋና አንድ የፓርላማ አባል በምርጫ ወረዳቸው ውስጥ የጾታ ጥቃት ሰለባዎችን የምርመራ ክፍያ ሰርዞ የሳንኑ ቶርድን ዘገባ እንግዲህ ወልደ ያሰማናል። የአስተም ቤተሰብ በጋና ሰሜን ቶንጎ አውራጃ አንድ ቤት ውስጥ የሚኖሩ ሶስት ሴት ልጆች አሏቸው። በዚህ ወር መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመቷ ልጅ ተጠልፋ አስገድዶ መድፈር ተፈጽሞባታል። አይሪን አትስም የጥቃት ሰለባዋ እህት ነች። የሰራት ዓመት ልጅ ፎቶን ከስልኩ ላይ ለእህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷም መንብ የምትል ከሆነ እንደሚገድላት ዛተ። በሽጉጡ ሰደፍ ደረቷን መታት፣ ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት። የአይሪን እህት ከሰባት ቀናት በፊት ከሆስፒታል ወጥታለች። ከስድስት ወራት በኋላ ደግሞ የክትትል ቀጠሮ አላት። የብሔራዊ የጤና መድን ፕሮግራሙ የህክምና ውጪውን አይሸፍንም። ዶክተር በርናንድ ኡትጉባ የሰሜን ቶንጎ የህክምና ክፍል ኃላፊ ናቸው። አስ ሎንግ አስ ኢት ኢዝ ዴፋይልመንት ኦር ሴክሹዋል አሳልት ሪቪው እድሜያቸው ለግብረስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት፣ አስገድዶ መድፈርና የጾታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች፣ ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት። የብሔራዊ የጤና መድህን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የጾታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጎ አውራጃ የህዝብ ተወካይ ሳሙኤል አብላከዋ ይህ ኢፍታዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያስከፍሉ አዘው ቢሯቸው ወጪውን እየከፈለ ይገኛል። እኔ እያሳየሁህ ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ሕግ ለማርቀቅ እየተነጋገርኩ ነው። በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከጾታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10 እስከ 55 በመቶ እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው። ምንም ሁን ማን ወይም ምንም ያህል ገንዘብ ይኑርህ፣ ይህ የሚያስቀጣ ወንጀል ነው። ከአሁን በኋላ ምንም ትዕግስት የለንም። በዚህ አዲስ ደንብ መሰረት የአትሰን ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግደው ሀብታም ስዩም፣ በድምፅና ምስል ቀነብሩ ደግሞ ኤልያስ አስማራ። እስካሁን ድረስ አብረናችሁ ነበር። ይህ ነገ ሰው ይበለን። መልካም ምሽት ይሁንላችሁ።